በምስራቅ ዩናይትድ ስቴትስ ግዛቶች ውስጥ ከአምሳ ሚሊዮን በላይ ሰው በማስጠንቀቂያና በአስቸኳይ ጊዜ ሁኔታ ስር እንዲኖር ያደረገው እጅግ የበረታው ነፋስና ከባድ ዝናብ ኃይሉን እየጨመረና የሚሸፍነውንም አካባቢ እያሰፋ ነው። ሀሪኬን ሳንዲ በመባል የሚጠራው ይህ ሰፊ የውቅያኖስ ማዕበል ላለፉ እጅግ በርካታ ዓመታት አይነቱ ታይቶ እንደማይታወቅ ተነግሯል። የዩናይትድ ስቴትስን ዋና ከተማና ግዙፏን ግዙፍ ዋን የዓለም የንግድ ማዕከል ኒውዮርክን ጨምሮ እጅግ በርካታ ከተሞች ከስራ ዝግ ናቸው። የአየር በረራዎች፣ የባቡር መስመሮች እና ሌሎችም የህዝብ ማመላለሻ አገልግሎቶች ተቋርጠዋል። ማዕበል ሳንዲ ወደ ዩናይትድ ስቴትስ የአትላንቲክ ጠረፍ አካባቢዎች እየተቃረበ በመጣ ቁጥር የነፋሱ ፍጥነት በሰዓት ወደ 150 ኪሎ ሜትር መድረሱ ታውቋል። ዘጠኝ ስቴቶችና ዋሽንግተን ዲሲ በግዛቶቻቸው ላይ የአስቸኳይ ጊዜ አዋጅ አውጥተዋል። የዩናይትድ ስቴትስ ፌዴራል መንግስት መስሪያ ቤቶች ሁሉ ዝግ ናቸው። ፕሬዚዳንት ባራክ ኦባማም የማዕበሉን እንቅስቃሴ ለመከታተልና የማዳንና የፈጣን እርምጃ ስራውን ከዋይት ሀውስ በመምራት ላይ ለማተኮር ሲሉ የነገ ሳምንት ለሚካሄደው ፕሬዚደንታዊ ምርጫ የሰነበቱበትን እጅግ አንገብጋቢ የሆነውን የምረጡኝ ዘመቻቸውን አቋርጠዋል። ፕሬዚደንት ባራክ ኦባማ ዛሬ ከቤተ መንግስታቸው ባስተላለፉት መልእክት ሁኔታውን በቅርብ የያዙት መሆኑን አመልክተዋል። is where at this point that this is going to be a big powerful storm and all across the eastern seaboard i think everybody is taking the appropriate preparations i've spoken to the governor ፈጣን ምላሽ አግኝተዋል። አስፈላጊ ወጪዎችንና መሣሪያዎችንም መድበናል። የአስቸኳይ ጊዜና የአደጋ መከላከል መሥሪያ ቤታችን ሠራተኞችም ከግዛቶችና ከየአካባቢው መንግሥታት ጋር እየሠሩ ነው። ምግብ፣ ውሃ የአጣዳፊ ጊዜ የኃይል አቅርቦት መዘጋጀቱንና ወዲያውኑ መቅረብ የሚችል መሆኑን አረጋግጠናል። በጉዳቱ በብዛት ለሚጠቁት ማህበረሰቦች ፈጥነው ሊደርሱላቸው እየሰሩ ይገኛሉ። የዩናይትድ ስቴትስ የባህር ጠረፍ ቃኝ ሄሊኮፕተሮች በአንድ የሰሜን ካሮላይና ወደብ ላይ ቆመው የነበረ መርከብ በውሃው መጠን መጨመር ምክንያት በራሱ ወደ ውቅያኖሱ መዋኘት በመጀመሩ የቡድኑ አባላት የሆኑ 14 ሰዎችን በአየር አውጥተዋል። የባህር ጠረፍ ጠባቂው የሄሊኮፕተር ቡድን እንዳለው ኤችኤምኤስ ባውንቲ የተባለችው መርከብ ቡድን አባላት የሆኑና ለጊዜው ያሉበት የማይታወቅ ሁለት ሰዎችንም እየፈለጉ ናቸው። የአየር ሁኔታ ክትትል ባለሙያዎች እንዳሉት ከአትላንቲክ ውቅያኖስ ተነስቶ ወደ ምስራቅ የሚከንፈው ሃሪኬን ሳንድ የሚል መጠሪያ የተሰጠው የሃሩር አውራጃ ወይም ትሮፒካል ማዕበል በምስራቃዊው የአሜሪካ ምድር አካል ላይ ከሰሜን ከሚከንፍ ሌላ ቀዝቃዛ ነፋስ ጋር በመጋጨቱ ነው ይህ የከበደ የአየር ሁኔታ የተፈጠረው። ማዕበሉና አውሎ ነፋሱ ዛሬ ማምሻውን ኃይሉ በእጅጉ ተጠናክሮ ኒው ጀርሲና ደላወር ግዛቶች ውስጥ የአፈር መንሸራተትና መናድ ሊያስከትል እንደሚችል ተተንቢዋል። የኒውዮርክ ባለስልጣናት ደግሞ በረባዳና በውሃ ድንበር ላይ የሚኖሩ 3750 ሰዎች አካባቢ አካባቢያቸውን በአፋጣኝ እንዲለቁ ትዕዛዝ አስተላልፈዋል። የዛሬ አስራ አንድ ዓመት ከደረሰው የመስከረም አንድ የ1994 ዓ ም የሽብር ጥቃት ወዲህ የኒውዮርክ የዓለም ገበያዎች ዛሬ ለመጀመሪያ ጊዜ ተዘግተዋል። ይዘጋሉ የሚል ሀሳብና ዕቅድ ቀደም ሲል አልተያዘም ነበር። ባለሥልጣናት ባወጡት ማስጠንቀቂያ አካባቢውን አሁን ለቀው የማይወጡ ሰዎች ወደ ኋላ የነፍስ አድን ሠራተኞችን ሕይወት ለአደጋ እንደሚያጋልጡ አሳስበዋል። ሳንዲ ባለፉት ጥቂት ቀናት ባለፈችባቸው የካሪቢያን አካባቢዎች ቢያንስ 65 ሰዎችን መግደሏን እስካሁን የደረሱ ሪፖርቶች ይናገራሉ። በሌላ የሄሪኬን ሳንዲ ዜና ከባድ የውቅያኖስ ማዕበሉ የሚዘገዘጋው ኃይለኛ የዝናብ ዩናይት ስቴትስን ፕሬዚዳንታዊ ምርጫ ዘመቻዎች ማመሳቀል ይዟል። ግዙፉ የዝናብ ውርጅብኝ ወደ ምስራቅ ዩናይትድ ስቴትስ ጠረፍ ግዛቶች መውዘግዘጉ ፕሬዚዳንት ባራክ ኦባማ እና ሪፐብሊካኑ ተፎካካሪያቸው ሚት ራምኒ አንዳንዶቹን የዘመቻ እቅዶቻቸውን እንዲሰርዙ አስገድዷል። ፕሬዚዳንት ባራክ ኦባማ ዋናው የከባድ ዝናብና ማዕበል ውርጅብኝ ከመምጣቱ አስቀድሞ የአጣዳፊ ሁኔታ ዝግጅቶቹን ሊከታተሉ ወደ ዋሽንግተን ተመልሰዋል። ፕሬዚዳንቱ ትናንት እሁድ በፍሎሪዳ ኦርላንዶ ከተማ ላይ ያካሄዱ የነበረውን የምረጡኝ ዘመቻ የሰረዙ ሲሆን ተንታኞች ሰዎች የፊታችን ማክሰኞ የሚካሄደውን ምርጫ ውጤት የሚወስኑ ካሏቸውና ስምንት ክፍለ ግዛቶች አንዷ የሆነችው በቨርጂኒያም ሊያደርጉ የነበረውን የዘመቻ ጉዞ ሰርዘዋል። ከባድ ማዕበል የሚያነጉደውና ሄሬኬን ሳንዲ የቨርጂኒያ የድምጽ መስጠት ሂደት ላይም ከባድ ተጽዕኖ ሊያሳድር ይችላል የሚል ስጋት ቀስቅሷል። ፕሬዚዳንቱ ነገ ማክሰኞ በኮሎራዶና በዊስኮንሰን ግዛቶች ዘመቻ ለማድረግ የነበራቸውን እቅድ ሰርዘዋል። ሚስተር ሮምኒ በበኩላቸው የቨርጂኒያ እቅዳቸውን የሰረዙ ሲሆን ዛሬ በዊስኮንሰንና በሁለቱ የከባድ ፉክክር ክፍለ ግዛቶች ኦሃዮና አይዋ ግን ለመቀጠል ወስነዋል።